ይግደለው ብዕሬን የነጠረ ጥበብ ዕንቁ የሚፈልቀው ከተናጠች ሕይወት ከጭንቀት ውያ ነው ብለን በይነናል። እኔ እኔስ አይጭነቀኝ በሐዘን በሲቃ በችግር አልቀኝ፣ ንድፍና ድርሰት ውዝዋዜ፣ ዜማ ውዳሴ፣ ዝየራ ይቅርብኝ ፈጠራ። ሰላምን ይስጥና ይውሰደው ጣዕሬን፣ ፍቅር ይምላኝና ይግደለው ብዕሬን። ይግደለው ብርን ገጣሚ ሙልጌታ ስመ ወርቅ ነው። የሳሙና ኑሮ በሚል ርዕስ በቅርቡ ካሳተመው የግጥም መድብሎ ያገኘናት። እናመሰግናለን።